ሴቶች በፖለቲካና በአመራር በብቃትና በስፋት እንዲሳተፉ ያግዛል የተባለ የሴት የፖለቲካ ፓርቲ አባላት ሀገር አቀፍ የጋራ ምክር ቤት ተቋቋመ። ነፃ እንደሆነ የተነገረው ይህ ምክር ቤት ሁሉም የፖለቲካ ፓርቲዎች ደጋፊዎቻቸው በሴቶች የፖለቲካ ቀጥተኛ ተሳትፎ ላይ እንዲተባበሩ የማድረግ ዓላማም እንዳለው ታውቋል። መለስካቸው አምሃ Se hace ዛሬ በአዲስ አበባ በመስራች አባላት ፊርማ የተቋቋመው የፖለቲካ ፓርቲዎች የሴት አባላት የጋራ ምክር ቤት የተጠነሰሰው ከሁለት ዓመታት በፊት እንደነበረ በጉባኤው መክፈሻ ላይ ተወስቷል። በመመስረቻው ረቂት ላይ እንደተመለከተውም ምክር ቤቱ ካሉት ዓላማዎች መካከል የሴቶችን ፖለቲካዊ ተሳትፎ ማጉላትና ማስፋት፣ የሴቶችን ሁለንተናዊ ተጠቃሚነትን በሁሉም መስክ ማረጋገጥ፣ ዘላቂ ዋስትና ያለው ዲሞክራሲያዊ ስርዓት ለመመስረት እና በሕዝቡ ፈቃድ ላይ የተመሠረተ አንድ የፖለቲካ ማህበረሰብ በጋራ መገንባት ሚሉት ይገኙበታል። ምክር ቤቱን እንዲመሰረት ከፍተኛ እገዛ ያደረገው የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ በሸታ አየለም ምክር ቤቱን ለማቋቋም ምክንያት ናቸው ያሏቸውን ጠቁመዋል። በተለያዩ የፖለቲካ ፓርቲዎች ውስጥ በአባልነት በአመራርነት የሚገኙ ሴቶችን ወደ አንድ የጋራ መድረክ በማምጣት ይህን የጋራ ምክር ቤት ማቋቋም ያስፈለገበት ዋና ዋና ምክንያቶች የሴቶችን በፖለቲካ ፓርቲዎቻቸው ውስጥ ያላቸውን የመሪነት ሚና አጉልቶ ማውጣት የሚያስችል ሁኔታ ለመፍጠር ሲሆን እንዲሁም የሴት ፖለቲከኞች አገሪቱ እንዳታበቅል በጥናትና በፕሮግራም የሚሰሩ አጉል አካሄዶችንም በግልጽ በማሳየት እነዚህ አጉል ልምዶች ከስራቸው ተነቅለው እንዲጠፉ ለማድረግ ነው። በመጨረሻም ሴቶችን በእጩነት፣ በመሪነት፣ በአባልነት በፖለቲካ ፓርቲዎች ውስጥ አለማስገባት፣ አለማሳተፍ ወይም አለመግባት ወይም አለመሳተፍ ነውር የሚሆንበትን ባህል ለመፍጠር ጭምር ነው ብዬ አምናለሁ። አቶ ብሸት አክለውም የሴቶችም ፖለቲካዊ፣ ማህበራዊም ሆነ ኢኮኖሚያዊ ውሳኔ ሰጭነት በጽኑ የሚቃረነውና ተሳትፏቸውንም የሚያቀጭጨው የወንድ ትምክተኝነት እንደሆነ አመላክተዋል። በዚህ አጋጣሚ አጥብቄ ላስገነዝብ የምፈልገው በአገራችን ዛሬም ቢሆን የፖለቲካው አመራርም ሆነ አባልነት ትምክህት የተባለው መንፈስን የሚያቀጭጨው ክፉ በሽታ የሚሰሩትንና የሚናገሩትን ሁሉ እውነት አስመስሎ በሚታያቸው ወንዶች ቁጥጥር ስር ነው። ሴቶች ዛሬም ቢሆን ከአምሳ ዓመት በኋላ ድርብ ኃላፊነቱን ብቻቸውን ተያይዘውት ነው ያሉት። ዛሬም ቢሆን የሀገራችን ሴቶች በፖለቲካ ውስጥ እንዳይሳተፉ፣ ከተሳተፉም ቁጥራቸው ጎልቶ እንዳይወጣ፣ ከወጡም የኃላፊነት ቦታዎችን እንዳይይዙ የሚደረገው ዘመቻ አሁንም አንዳንዴ በጣም አይን ባወጣ ሌላ ጊዜ ደግሞ በለቀጠ ሁኔታ አቅም አለው ነቢያ መሐመድ አብዱልሐኪም የነጻነትና እኩልነት ፓርቲ የህዝብ ግንኙነት ኃላፊ ናቸው ከምክር ቤቱ መስራች አባላትም አንዷ ናቸው በኢትዮጵያ የፖለቲካው መስክ የሴቶች ተሳትፎ ዝቅተኛ ነው ሲባል እንደዚሁ የተለመደ አባባል ሳይሆን ተጨባጭ እውነት እንደሆነ የዘንድሮውን የምርጫ ሂደት በማስረጃነት ያቀርባሉ ወደ ዘጠኝ ሺ አምስት መቶ አምስት እጩዎች ቀርበዋል በክልል ምክር ቤት በህዝብ ተወካዮች ምክር ቤት በዘንድሮ ከዚህ ውስጥ አንድ ሺ ዘጠኝ መቶ ሰማንያ ሰባት ሴቶች ናቸው የቀረቡት፣ ከግማሹም በታች ማለት ነው። ይህንንም ከፍተኛ ቁጥር ያቀረበው አንድ ፓርቲ ብቻ ነው። ሌሎች ፓርቲዎች ሰላሳ ፐርሰንት፣ ከዛ በታች፣ ሶስት እጩዎችን ሁለት እጩዎችን ያቀረቡ ፓርቲዎችም ማለት ነው። ስለዚህ አጠቃላይ በሁሉም የፖለቲካ ፓርቲ ላይ ያለን ሴቶች ተሰባስበን፣ ሴቶች ለምንድን ነው ወደ ፖለቲካ ፓርቲ ውስጥ ማይመጡት፣ አባል ማይሆኑት፣ ስራ አስፈጻሚ ማይሆኑት፣ ምንድን ነው ችግራቸው? ስለዚህ ያን ችግር የመጡት ሴቶች ሚዲያ ላይ እኩል ወጥተው የፓርቲያቸውን ፖሊሲ ፕሮግራም ደንብ አውቀው ዲቤት ያደርጋሉ። ሚዲያ ላይ ዘንድሮ አይተናቸዋል ሴቶች ክርክር ሲያደርጉ ብዙ ሴቶች የሉም፣ በሁሉም ፓርቲዎች ላይ ስለዚህ የሴቶችን አቅም በፖለቲካው ዘርፍ እናሳድጋለን ተሳትፏቸውን በዛው ልክ እንዲያደግ ለማድረግ ትልቅ ዓላማ ይዞ የተነሳ የጋራ ምክር ቤት ነው። የአፋር ህዝብ ፓርቲ አመራር አባል ሮባ ሀመርሃ በበኩላቸው የሴቶች ፖለቲካ ተሳትፎ ተግዳሮትን ለማቃለልና መፍትሄ ለመስጠት ዓላማው ያደረገ ምክር ቤት መቋቋሙን የሚደግፉት ቢሆንም የሥራና የዓላማ መደራረብ ቀደም ሲል ከተቋቋመው የፓርቲዎች የጋራ ምክር ቤት ጋር ስላለው ይህ መሻሻል እንዳለበት ሀሳባቸውን ሰጥተዋል። አሁን ይሄ ምክር ቤት በሴቶች ላይ ብቻ መስራቱ ጥሩ ሆኖ ግን የሌላውን ምክር ቤት የዋናውን ምክር ቤት ስራዎች በሚጠቅስበት አንቀጦች ላይ እንዳያትስ ከሆነ ሰው እነዚህ ነገሮች በተደጋጋሚነት በሚጠቀሱበት መንገዶች ላይ የሚሰራው ስራ ተጎታችነት ይኖረዋል። የኔ አካል ነው የኔ አካል ነው የሚባል ነገር ቢኖረው ሁላችንም ደግሞ ፖለቲካ ፓርቲዎችና የምንወክለው እዚህ ጋር የሴት ፖለቲከኞች የፖለቲካ ፓርቲ ሴት አመራሮች ተብለን ነው የመጣ ነው እዛ ጋር ደግሞ ሙሉ ጾታን ያልወከለ ነው። ነገር መሆኑ ነው ልዩነቱ ማለት ነው እንጂ ተመሳሳይ ስራ እኔ አሁን ሁለት ቦታ የምጠራ ከሆነ ተመሳሳይ ሰዓት ላይ ልጠራ እችላለሁ፣ እና ማግኘት ያለብኝን እውቀትና ማግኘት ያለብኝን የክህሎት መጠን በተመሳሳይ ሰዓት በሚሆኑ ነገሮች ሚስ ላደርጋቸው እችላለሁ ማለት። የፖለቲካ ፓርቲዎች የሴት አባላት የጋራ ምክር ቤትን ለማቋቋም በቀረበው ረቂቅ ሰፊ ውይይት ተካሂዷል። በረቂቁ ላይ ሊሻሻሉ ይገባል የተባሉ አንቀጾች ከተሻሻሉ በኋላ መስራች አባላቱ ፊርማቸውን አኑረው ምክር ቤቱን አቋቁመዋል። ነቢያ መሐመድ ከነጻነትና እኩልነት ፓርቲ ሊቀመንበር ሆነው ሲመረጡ፣ ቆንጂት ብርሃን ከኢትዮጵያ ህዝባዊ ቤታዊ ፓርቲ ምክትል ሊቀመንበር ሆነው ተመርጠዋል። ምክር ቤቱን በማቋቋሙ ሂደት የኢትዮጵያ ብሔራዊ ምርጫ ቦርድና በተባበሩት መንግስታት ድርጅት የሴቶች ጉዳይ ከፍተኛ ድጋፍ ማድረጋቸውም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ